ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ ገባ በሉ ታክሲው ሞልቷል። ሄኖክ ሰማ ጊዜ ነው። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል፣ ከመስታወት አራጋው ጋር አብረናችሁ ለ30 ደቂቃዎች ጫፍ እንደርሳለን። ሰላም እንደምናመሻችሁ። የኢትዮጵያ መንግስት በእስር ላይ የነበሩ ተቃዋሚዎችና ጋዜጠኞችንም ከፈታ ወዲህ ሁሉን አሳታፊ የሆነ ብሔራዊ መግባባት መፍጠሪያ መድረክ በተግባር አልጀመረም ሲሉ በቅርቡ ከእስር የተፈቱት የተቃዋሚ መሪ ዶክተር መረራ ጉዲና አስታውቀዋል። ከወሬ ያለፈ መሬት ላይ ወረደ ወደ ብሔራዊ መግባባት ሆነ ወደ ድርድር የሚወዝ ነገር ያየሁኝ አይደለም። ከዚሁ ጋር በተያያዘ በቅርቡ የኢትዮጵያ መንግስት ያወጣቸው መግለጫዎች አሉ። ቅዳሜ እለት የስራ ጉብኝታቸውን ወደ ጅጅጋ ከተማ ያደረጉት ጠቅላይ ሚኒስትር አብይ የጉብኝቱ ዓላማ በኦሮሚያና ሶማሌ ክልሎች አዋሳኝ ወረዳዎች ላይ የተከሰቱ ግጭቶችና ለተከሰተውም ቀውስ ዘላቂ መፍትሄ ለማስገኘት ነው ብለዋል። በዛ አካባቢ የሚኖሩ ሰዎችንም አናግረናል። እርቅ የሚሆነው የሰው ደም ተከፍሎ ወይ የዛ የሰው ንብረት ተከፍሎ ነው እርቅ መኖር የሚችለው እኛ ደማችን ፈሶ እኛ እንደከፍት በቃ ደሙን ፈሶ ንብረታችንን ማተን ዝም ብለን ነው የምንኖረው፣ ማለት ነው። በሌላ ዜና ደግሞ በኢትዮጵያ መንግስት ባለፈው ሳምንት የማዕከላዊ ምርመራ ቢሮ ተዘግቷል። ለረጅም ጊዜ በእስር ቤቱ የኖሩን የታሰሩን እናናግራለን። ውጤቱ እንግዲህ ያው ቅድም እንዳልኩሽ ነው የሰዎቹ የእስራኤል ሀገሮች ዜጋዎቹ ስላወቁት አሰራሩ ይህ አስራ ስድስት ሺ ወደዛ የሚሄዱንና የሀገር ወረቀት እንዲሰጡ የተደረጉ በሰላ መፈተል ሲ ነው ያደመጣችሁት። እስራኤል ሀገር የሚገኝ ስደተኛ ነው። ወደ አርባ ሺህ የሚጠጉ አፍሪካውያን ስደተኞችን እስራኤል አስገድዳ ከሀገር ለማስወጣት በነበራት እቅዷ ለመግፋትን መወሰኗ የስደተኞቹ ቀጣይ ህይወት ላይ አጣብቂኝ ውስጥ ከቷል። ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማ አስተሻገሩ። ዜና እናስቀድም። የሶማሊያ ምክር ቤት አፈጉባኤ ሞሐመድ ኦስማን ጃዋሪ ከሀገሪቱ ጠቅላይ ሚኒስትር ጋር ለሶስት ሳምንታት ያህል የስልጣን ትግል ሲያካሄዱ ከቆዩ በኋላ ከስልጣን መሰናበታቸውን የሀገሪቱ ባለሥልጣናቶች ተናግረዋል። የህገ መንግሥት ሚኒስትር አብድራህማን ሆሽ ጅብሪል አፈጉባኤ ጃዋሪ ከስልጣን መሰናበት ደብዳቤ አቅርበዋል ሲሉ በትዊተር መልእክታቸው አስታውቀዋል። የምክር ቤት አባል ሁሴን አረብ ኢሴም አፈጉባኤውን አልሰጠንም እንዳሉ ለአሜሪካ ድምፅ ሬዲዮ የሶማለኛ ክፍል እንደተናገሩም ተሰምቷል። የሰሜን ኮሪያው መሪ ኪም ጆንግ ኡን የኮሪያ ልሳነ ምድር ከኒኩሌር መሳሪያ ነጻ ስለማድረግ ጉዳይ የመነጋገር ፍላጎት እንዳላቸው መግለጻቸውን የዩናይትድ ስቴትስ ዩናይትድ ስቴትስ ማረጋገጧን የትራምፕ አስተዳደር ባለስልጣን ተናግረዋል። የሰሜን ኮሪያው መሪ ባለፈው ወር ከአሜሪካው ፕሬዝዳንት ትራምፕ ጋር ተገናኝተው የመነጋገር ፍላጎት እንዳላቸው ከገለጹ ወዲህ የጸና መሆኑን ለማወቅ የተቻለበት የመጀመሪያው ምልክት ሆኗል። የደቡብ ኮሪያ አቃቢያነ ሕግ በቀድሞ ፕሬዚዳንት ሊሙንባክ ላይ የሙስና የገንዘብ ማጭበርበርን ያካተተ ክስ መስርተዋል። ከደቡብ ኮሪያ የስለላ አገልግሎትና ከሳምሰንግ የአስር ሚሊዮን ዶላርስ ጉቦ ተቀብለዋል በሚል ነው የተከሰሱት። የቀድሞ ፕሬዚዳንት ከራሳቸው የግል ኩባንያም 33 ሚሊዮን ዶላር በማጭበርበር ተከሰዋል። የሩሲያ ፕሬዚዳንት ቭላድሚር ፑቲን ሀገራቸው ሩሲያና ኢራን ከትላንት በስቲያ ቅዳሜ ምሽት ላይ የሶሪያዋ ዱማ ከተማ ላይ ለተፈጸመው የኬሚካል ጥቃት ተጠያቂ ናቸው ሲሉ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ክስ አሰምተዋል። በጥቃቱ ቢያንስ አርባ ሰው መገደሉን የሶሪያ የመብቶች ተሟጋጆችና የሕክምና ተቋማት ምንጮች ገልጸዋል። በስተመጨረሻም የዩናይትድ ስቴትስ የመከላከያ ሚኒስትር ጂም ማቲስ አሜሪካ ሶሪያ ውስጥ ለተፈጸመው የኬሚካል መሳሪያ ጥቃት ወታደራዊ እርምጃ ልትወስድ እንደምትችል አመልክተዋል። ማቲስ ይህን ያሉት ባለፈው ቅዳሜ ለተፈጸመው ጥቅስ ትርጉም የለሽ የኬሚካል ጥቃት ላሉት ከባድ ዋጋ ይከፈልበታል ሲሉ ፕሬዚደንት ዶናልድ ትራምፕ በትዊተር ከገለጹ በኋላ ነው። አድማጮች፣ ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜርና መስታወት አራጋው አብረን ካድማስ እንሻገር እንላችኋለን። ጋቢና ቪኦኤ የኢትዮጵያ መንግስት በእስር ላይ የነበሩ ተቃዋሚዎችና ጋዜጠኞችን ከለቀቀ ወዲህ ሁሉን አሳታፊ የሆነ ብሔራዊ መግባባት መፍጠሪያ መድረክ በተግባር አልጀመረም ሲሉ በቅርቡ ከእስር የተፈቱት የተቃዋሚ መሪ ዶክተር መረራ ጉዲና አስታውቀዋል። መለስካቸው አማሀ ዝርዝሩን ከአዲስ አበባ ልኳል። ብሔራዊ መግባባትን ዓላማው ያደረገ ከተቃዋሚዎች ጋር የሚካሄድ ድርድርና ንግግር እንደሚከናወን ከኦሮሞ ዴሞክራሲያዊ ድርጅት አንዳንድ ምልክቶች እንደነበሩ በቅርቡ ከእስር የተፈቱት የኦሮሞ ፌዴራሊስት ኮንግሬስ ሊቀመንበር ዶክተር መረራ ጉዲና ለቪኦኤ ተናገሩ ግን በመንግስት ደረጃ በመገናኛ ብዙኃን በኩል እንደሚነገረው እስረኞችም የተፈቱት ለብሔራዊ መግባባት ነው ቢባልም ይህን ዓላማ ወደሚያሳካው ድርድር የተወሰደ ተጨባጭ እርምጃን አይታይም ብለዋል። ዶክተር መረራ ዛሬ ለቪኦኤ በሰጡት አጭር ቃለ ምልልስ የሀገር ሽማግሌዎች ነን የሚሉ የተለያዩ የሃይማኖት መሪዎች ሰላም እንደሚያስፈልግ፣ ድርድር እንደሚበጅ በመገናኛ ብዙኃን ሲናገሩ ብንሰማም ከመንግስት በኩል የተጨበጠ ቀን የተያዘለት ምንም አይነት ድርድር ወይንም የድርድር ምልክት እንዳልሰሙ አስታውቀዋል። ለዚህ አባባላቸውም እንደ ማስረጃ ያቀረቡት መረጃ ያላቸው ዶክተር መረራ እንዲሁም ትዝለኛል፣ ስም መጥቀስ አልፈለግም። ከአሜሪካ ይመጡ የነበሩ ፓስተር ከሁለት ሺህ ሰባት ምርጫ በኋላ ሙከራዎች ያደርጉ ብዙ ሙከራዎች አድርጎ ነበር መንግስትና አቀኛ ተቃዋሚዎች የምንባለውን ይሞክሩ ነበር። በመሀል ተገዶ እንዲያቋርጡ ተደርጎ ነበር። ከዛ በኋላ እንዳውም ያን ሁሉ ቀውስ ሊያስቀድ የሚችል ድርድር መጀመር ይቻል ነበር። አልተሳካላቸውም። አሜሪካ ተመልሶ እስኪመጡ ያ ሁኔታ በተለይ የኦሮሚያ አካባቢ ተፈጠረ። አሁንም ከመጡ ወደ ሁለት ወራቸው ይመስለኛል። አንድ ጊዜ ብቻ አግኝቶን ነበር። እንግዲህ ምንም የተጨበጠ ነገር ይዞ መምጣት አልቻሉም። አሁንም እዚሁ ያሉ ይመስለኛል። ስለዚህ እንግዲህ በአብዛኛው ከወሬ ያለፈ መሬት ላይ የወረደ ወደ ብሔራዊ መግባባት ሆነ ድርድር የሚወስድ ምንም ነገር እያየውኝ አይደለም። በዶክተር መረራ አስተያየት የመንግስት መገናኛ ብዙሀን የአዲሱን ጠቅላይ ሚኒስትር ንግግር መንፈስም የተገነዘቡት እንደማይመስላቸው ጠቁመዋል። ያው የሚገርመው ኢትዮጵያ ቴሌቪዥን ሬዲዮም፣ ከጠቅላይ ሚኒስቴሩ ንግግር መንፈስ ውጭ ስለ ጸረ ልማት ኃይሎች፣ ስለ ጸረ ሰላም ኃይሎች በሚዲያ ሲያቀርቡ አያለው። ያው በድሮ መንገዳቸው ማለት ነው። ስለዚህ ከንግግር ያለፈ የተጨበጠ ድርድርና ንግግር በእኔ በኩል ያጋጠመኝ ነገር የለም። በእናንተ በኩል ተቃዋሚዎች ወይም ተፎካካሪ እንበለውና በአሁኑ አጠራር በተለይ እርስዎ በሚመሩት በኦፌኮ በኩል ወይም ድርጅታችሁ አባል በሆነበት በመድረክ በኩል የተደረገ አዲስ ሙከራ ወይም ለመቀራረብ የተደረገ አዲስ እርምጃ አለ ወይ? እናንተ የሞከራችሁት ነገር በኮንግረስ ደረጃ ያው ወደድ ያደረገው ጥሪ በይፋ መልስ ሰጥተናል። በራሳችን በኩል ዝግጁ እንደሆን በመሰረታዊ ጉዳዮች ላይ ለመነጋገር ለመደራደርም ዝግጁ እንደሆን ተናግረናል። በሚያጋጥሙን ሚዲያም፣ ሆነ የዲፕሎማቲክ እንቅስቃሴያችን እንግዲህ ብዙ ጊዜ ዲፕሎማት ማህበረሰቡም ይህም በዚህ ላይ ያግዛል። ድርድር እንደምንፈልግ በአጋጠመን አጋጣሚ ሁሉ በኢትዮጵያ ሚዲያም ለሕዝብ ያስተላልፉ ወይም ለደህንነት መረጃ ይሁን ሲጠይቁን ለነበሩት በሙሉ ተደጋጋሚ ይህንን ሳስተላልፍ የነበረው ጥሪ እናደርጋለን። እንግዲህ ያንን ጥሪ ሰምቶ በመንግስት ደረጃ ዝግጁነቱን ያሳየ ክፍል አላጋጠመንም። ለማድረግ የምንችለውን ሙከራዎች አድርገናል ማለት ነው። ከዲፕሎማሲያዊ ማህበረሰቡ አንዱ አንዳንድ ምልክታት ታዩ። እነሱ በአንዳንድ ጊዜ ለዚህ ሀገር መፍትሄ ምን አላችሁ? ምን ይመስላችኋል? ሀገሪቷ ወደት እየሄደች ነው? ያንን ነው እንግዲህ የሚያደርጉት። ከዛ አልፎ መንግስትና እናንተን እናገናኝ ያለን የለም። ነገር ግን ያለውን የኢትዮጵያ አጠቃላይ ሁኔታ ከድሮ ጊዜ በተሻለ ሁኔታ እንደሚረዱ ግን አብዛኛዎቹ ትላልቅ ሀገሮች ናቸው የሚላቸው ዲፕሎማቶች አነጋግራለሁ አጋጥሞኛል። ግን ከዛ አልፎ ግን መንግስትና እናንተ በዚህ ቀን እንዲ ተገናኙ የሚል አቀራረብ አላየሁም። ዶክተር አብይ አህመድ አዲሱ ጠቅላይ ሚኒስትር ከተሰየሙ በኋላ ካደረጉት ይፋዊ ንግግር እንደው ምንም እርስዎ የሚታየው ተስፋ የለም። አሁንም ቢሆን ድርጅታችን ጥንቃቄ የተሞላበት ተስፋ ከማድረግ ውጪ በተለይም ኢህአዴግ ለመለወጥ ካልተዘጋጀ አዲሱ ጠቅላይ ሚኒስትር ኢህአዴግን ከገባበት ሰዓትን አውጥቶ ለኢትዮጵያ ሕዝቦች አዲስ ምዕራፍ፣ አዲስ ዘመን ለመፍጠር ይችላሉ የሚል ግምት ለመገመት አስቸግሮኛል። በጣም አመሰግናለሁ ዶክተር መራ ስለተብብሮ፣ እኔም ስለተሰጠኝ ድል በጣም አመሰግናለሁ። እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደ ቀጣዩ ዘገባችን የምናልፈው ቅዳሜ ዕለት የመጀመሪያ የስራ ጉብኝታቸውን ወደ ጅጅጋ ከተማ ያደረጉት ጠቅላይ ሚኒስትር አብይ የጉብኝቱ ዓላማ በኦሮሚያ እና በሶማሌ ክልሎች አዋሳኝ ወረዳዎች ላይ ለተከሰቱ ግጭቶች እና ለተከተለውም ቀውስ ዘላቂ መፍትሄ ለማስገኘት እንደሆነ ተገልጿል። ከሶማሌ ክልል የተፈናቀሉና በአሁኑ ወቅት በሀማሬሳ መጠለያ ጣቢያ የሚገኙ ተፈናቃዮች በሁኔታው ግራ እንደተጋቡ ለአሜሪካ ድምጽ ተናግረዋል። ጽዮን ግርማ ዝርዝር አላት። ከሶማሌ ክልል ተፈናቅለው በሀማሬሳ መጠለያ ጣቢያ የሚገኙ ተፈናቃዮች ቅዳሜ ዕለት በጅጅጋ ከተማ በጠቅላይ ሚኒስትር ዶክተር አብይ አህመድ የተመራው ቡድን የተደረገውን ውይይትና ሁኔታዎቹ ወደ ነበሩበት ለመመለስ የተጀመረውን ሂደትና የተፈናቃዮቹ ቀጣይ ህይወት እንዳሳሰባቸው ለአሜሪካ ድምጽ ተናግረዋል። በዚህ ጉዳይ ላይ አስተያየታቸውን እንዲሰጡኝ አራት ተፈናቃዮችን ሀማሬሳ ከሚገኘው መጠለያ ጣቢያ በስልክ ያነጋገርኩ ሲሆን ሁሉም ለደህንነታቸው ሲባል ስማቸውን እንዳይገለጽ ጠይቀዋል። ከነዚህ መካከል አንድ ስሙን መግለጽ ያልፈለገ አባወራ የንጹሐን ደም ንብረትና መንገላታት ጉዳይ ምን አይነት እልባት ነው የሚሰጠው? ሲል ይጠይቃል። እኛ ይልቁ አንጠላም፣ ይልቁ በትክክል ነው የምንቀበለው። ግን ብዙ ታን መርፈቶች አሉ። መሰርቱ ከተሞላ በቁጥሩ አንድ የእኛ ህዝብ ያለቀውን በትክክል ሬሳውን ተገልጾ ለህዝቡ አውጆ በትክክል የተቀበረ ደፍኖ የተረበረበት ቦታውን አሳውቆ በትክክል አውጥቶ እንዲቀበርበት ከተካሄደበት ይልቁን እንስማማለን። እኛ በመጀመሪያም ከሶማሌ ጋር ብዙ ጥላቻ አልነበረም። አንዳንዶቹ የጠላት ልክ የሚሆኑ የሰው ቢላ የሆኑበት ህዝባችን ላይ የተፈጸመበት በደል ሰዎቹ ተይዞ በህግ እንዲቀርብ ነው። በቁጥሩ አንድ ከዛ አልፎ በቃ የእኛ ንብረት የተወደመው ንብረቱን የጠፋው ንብረት ቤት ያለው መኪና ያለውን ፎቅ ያለውን ፎቁ የተፈፈቀሰ ቤቱ ያፈረሰ ብዙ ነገሮች አሉ። ይህን ብለህ ለመናገር ይከብዳል እና ሲፈናቀል ደግሞ ወይ ሶስት ወይ አራት ሰው አይደለም ወይ ስድስት መቶ ሰው አይደለም ወይ አራት መቶ ሰው አይደለም ወደ ሚሊዮን የአንድ ሀገር የጅቡቲ ሀገር ህዝብ የሚሆን ህዝብ ነው የተፈናቀለው። ይሄ ነው ብሎ እኔን አንድ ግለሰብ ይልቁ በጣም ደስ ይለኛል። ይሄ ህዝብ አብረን ነበር፣ አባቴ ካባቴ አባቴ በፊት አብረን የኖር ሰው ነበር እና ይሄ ደግሞ የተፈጠረ የጠላት ቢላ ሆኖ ህዝባችንን ሲጎዳ በህግ ተቀርቦ እኛ ደስተኛ ነው የምንሆነው። ከዛ አልፎ ደግሞ የኛ በህልቅ ላይ ምንም ቅሬታ አለኝ። ለመመለስ ደግሞ እኛ ፍቃደኛ አይደለም። ለምን ፍቃደኛ ለማን ይሆን ደግሞ ብዙ ነገሮች አሉ። ይሄ ሰዎቹ እስካሁን ድረስ አንድ ሰው አልተያዘም። ይሄ ህዝቡ ሲፈናቀል ማለት ነው። የኦሮሚያ መንግስቱ ምን አስቦ ይሁን፣ ጠቅላይ ሚኒስትሩ ምን አስቦ ይሁን፣ እስካሁን እየታሰረ ሰው እስካሁን ድረስ አንድ ሰው ህግ ስር አልገባም። የሰው ንብረቱን ቀርቶ የሰው ህይወቱን እንደ አንድ ፍየል የሞተ ሰው አልተቆጠረም ህዝቡ አንዲት እናት በበኩሏ ያሉበት ሁኔታና የሶስት ልጆቿ ጉዳይ እንዳሳስባት ገልጻልናለች። ካለ ቅባት፣ ካለ ሳሙኗ፣ ካለ ምን ወላ ዝም ብለን እየተቀመጥን ነው። ምንም ያየነው ነገር የለም። እኛ ቶሎ መጥቶ ቢያወጡን እኛን ደስተኛ ነን። ልጆች አሉሽ አሉ ኛ አንዱ ዘጠነኛ ክፍል ተማሪ ነው። አንዷ አራተኛ ክፍል ተማሪ ነች። እኔ አጠገም ናቸው። አንዷ ሰባተኛ ክፍል ተማሪ ነች እና ልጆቹም ካለ ትምህርታቸውን አቋርጠው ቁጭ ብሏል። ሁሉም ህዝብ ነን። እኛ ተቀምጠናል፣ ምንም ነገር ምንም ነገር ምንም ነገር ሳይደረግልን ዝም ብለን ቁጭ ብለናል። ተፈናቃዮቹ እንደሚሉት ከኑሯቸው ተፈናቅለው ከምቹ ሁኔታ ውስጥ ከወጡ ስምንተኛ ወራቸውን እንደጀመሩ ነው። ከባድ የችግር ጊዜ እያሳለፍን ነው የሚሉት ሌላው አባት ናቸው። ዚህ ውስጥ ራሱ ምግብም ተቀይሯል። ግን የምንበላው እዚህ ውስጥ ሮዝ ነው፣ ዳቦ ሁለት ዳቦ፣ ቁርስ ሁለት ዳቦ፣ ራት ሁለት ዳቦ ነው ምንበላው እንደዛው ሰው ያመመ ኤች አይቪ ያለው ቻምባ ያለው ቲቪ ያለው አንድ ቤት ነው የሚገባው። አንድ ቦታ ጤነኛም ያመመ፣ ሁሉም አንዱ ላይ ነው በቃ ከአንድ ውስጥ እንደ ከብት ነው የሚገባው። ይሄ ብሎ መናገር በጣም ነው የሚከብደው። ልጆቹም ትምህርት የላችሁም፣ ምግብም የላችሁም። ከኛ ጋር ነው ሩዝ የሚበላው ወተት ራሱ ወላይ ትልቅ ትንሽ ልጆች የወለደች እናት ራሷ ወተት ያላገኘች ልጆች አሉ። ማታ ሰባት ሰዓት ጀምሮ እስከሚነጋ ይለቅሳሉ ልጆቹ። ይሄ ብዬ መናገር ወላይ በጣም ነው የሚከብዳው። በጣም ይከብዳል የእኛ ችግር መናገር። ይሄ እናንተ በአይን ብታያችሁ ጥሩ ነው። የእኛ መናገር ሳይሆን እናንተ ባይን መታችሁ መያቱ ራሱ በጣም አስፈላጊ ነው ብዬ መላሽ በዚህ ሁኔታ ማንም ያነጋገረን አካል ሳይኖር በጭፍን እንዲሁ ወደ ነበሩበት ይመለሳል ማለት አግባብ አይደለም፣ ይላሉ እኚህ አባት። አመራራችን እንዳለው ሰላም እንዳለን የኛ ከሰላም መኖር እንፈልጋለን። ለወደፊትም የእኛ ብናልክም ሕዝባችን ይሄ አሳልፌን መጥፎ አሳልፌን ለሕዝባችን መንፈጥም የእኛን ሰላም እንፈልጋለን ከሶማሌዎቹ ጋር፣ ሶማሌዎቹ ጋር ሰላም እንፈልጋለን። ሰላም ፈልጉ፣ እነሱ የሚፈልጉ አሉ፣ ያልፈልጉም አሉ። ስለዚህ የኛ አመራራችን እንዲ አንልም። ግን የኛ ሁለት ነገር ካወጣ ነው ሰላም የኛ ሰላም ወዳችን የሚፈጠረው ሰላም ማለት ነው። ሁለቱ ነገር አንደኛ ላይ የሞቴ ሰዎች የሞቴ የጨረሱ ሰዎች የኛ በአይናችን እያየን በሞባይል ሁሉም ነገር እስካሁን ቪዲዮ ሁሉም አነሰለ የኛ ጋር ነው ያለው። እነዚህ ሰዎች ከየኔ በአይኔ እያየው ሰራ ሰው ነው አንድ ጎርጋድ የገባው ሰባት አንድ ላይ የአጋፍታ ነው የአጋፍታ ነው የቀበሉት። እነዚህ ሰዎች የሞቱ ሰዎች አንድ ምን ላይ ደርሶ ነው፣ አባቴ የሌለው እናቴ የሌለው ልጆች ሆነ አባቴ ሞቱ እናቴ ሞቶች ልጆች ከእኛ ጋር ነው ከአንድ ውስጥ ያለች። ይህን እንዴት አድርጌ ነው ሰላም የምፈጥረው? አንድ ሁለተኛ ደግሞ የኛ ከልጅ ጀምሬን እዛ ሰርተን አገራችን ኢትዮጵያ ነው ብለን ሰርተን የመጣን ሀብት መንግስት ምን አድርጎ ምን አስበውበት ምን ብሎ ነው የእኛ ምን ሰርተን ካምፕስ ያደረል ሰርተን ያለን ራቤን እንዴት ብሎ ነው ሰላም የሚፈጠረው? በአፍ ብቻ አይደለም ሰላም ሲባል፣ ከሆድ ሲመጣ ነው ሰላም የሚሆነው። ስለዚህ ይሄ ሚናስባችሁ ነው ይሄ ሚናስቦ ነው መንግስት ሰውነት እና የኛ ሀብት ከጠየቀ የኛ ሰላም እንፈልጋለን፣ ነገም ሰላም እንሆናለን። ከተማለች ባል ሌላዋ ነጋዴ የነበርኩ ሰባት ልጆች አሳድጋለሁ ያለችን እናት አስተያየቷን የሰጠችው በጥያቄ ነው። ከመጣን ጀምሮ ልጆቻችን ትምህርት አላገኙም። እምንተኛው ኮረት ላይ ነው። ስቲ ከላይ ማታ ማታ ይዘንባል፣ ቀን ቀን ይሞቃል። ቤቱ አንድ ቤት ውስጥ ነው፣ አንድ መጋዘን ውስጥ ነው። ከአምስት ሺህ የበለጠ አባወራ እስከነ ልጆቹ የምንኖረው። የምንበላው ምግብ አንድ ዳቦ ነው። ራት አንድ ዳቦ፣ ምሳ ላይ የተቋጠረ በላስቲክ ሩዝ፣ ቁርስ ላይ መልሰን እንደዛ የምንበላው የምንኖረው ይሄ ነው። የእኛ ደም የልጆቻችን የሰዎቻችን ደም እዛ የፈሰሰው ቀርቶ የእኛ ንብረት ከዛ ያለው ወይ አልተከፈለልን ወይ አልወጣልን ከሁለቱ አንዱ ሳይሆን፣ ይሄ እርቅ እንዴት ሊመጣ ቻለ? የሰው ነፍስ እዛ የጠፋው እንደ ጠፋ ነው የሚቀረው። ይሄ እንዴት ሊሆን ይችላል? እርቅ የሚሆነው የሰው ደም ተከፍሎ ወይ የዛ የሰው ንብረት ተከፍሎ ነው እርቅ መኖር የሚችለው። እኛ ደማችን ፈሶ እኛ እንደ ከብት በቃ ደሙን ፈሶ ንብረታችን ማተን ዝም ብለን ነው የምንኖረው ማለት ነው። ከሶማሌ ክልል የተፈናቀሉ የኦሮሞ ባህበረሰብ ተወላጆች ወደ አንድ ሚሊዮን እንደሚጠቁ የረዴት ድርጅቶችን ጠቅሰን ከዚህ ቀደም መዘገባችን ይታወሳል። የተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። ወደ አርባ ሺህ የሚጠጉ አፍሪካውያን ስደተኞችን እስራኤል አስገድዳ ከሀገር ለማስወጣት በንብራት እቅዷ ለመግፋት መወሰኗ የስደተኞቹን ቀጣይ ህይወት አጣብቂኝ ውስጥ ከጥቷል። ሮበርት በርገር ለአሜሪካ ድምጽ ከኢየሩሳሌም የዘገበውን ሄኖክ ሰማስጌር አዘጋጅቶታል። ባለፈው ሳምንት በእስራኤል የሚኖሩ አፍሪካውያን ስደተኞች ሰማይና መሬቱ ሲደባለቅባቸው ነው የሰነበተው። የእስራኤል መንግሥት አንዴ ስደተኞችን ወደ ምዕራብ ሀገሮች ለመላክ ከተባበሩት መንግሥታት ድርጅት ጋር ስምምነት ላይ መድረሱን ሲናገር፣ በሌላ በኩል ደግሞ ውሳኔውን ባለቀ ሰዓት ሲቀለብስ ነው የከረመው። የእስራኤል ጠቅላይ ሚኒስትር ቤንጃሚን ነታንያሁ ከተባበሩት መንግሥታት ድርጅት የስደተኞች መርጃ ዩኤንኤችሲአር ጋር በደረሱት ስምምነት መሠረት 16 ሺህ አፍሪካውያን ስደተኞች ወደ ምዕራብ ሀገሮች ይላካሉ፣ የተቀሩት ወደ 20 ሺህ የሚሆኑ ደግሞ በእስራኤል ይቆያሉ ብለው አስታውቀው ነበር። አፍሪካውያኑ ስደተኞች በደስታ ፈነደቁ። ደስታቸው ግን ወዲያውኑ ቀዝቃዛ ውሃ ተቸለሰበት። ናታንያሆ በፍጥነት ሐሳባቸውን በማግስቱ ነው የለወጡት። የናታንያሆ አጋር ወጋ አጥባቂ ቀኝ ዘመም የፖለቲካ ፓርቲ ውሳኔውን በመቃወም አፍሪካውያኑ ከሀገር እንዲባረሩ በመጠየቁ ነው ሐሳባቸውን የለወጡት። የእስራኤል መንግሥት አፍሪካውያኑ ስደተኞች አይደሉም የተሻለ ኑሮ ፍለጋ የፈለሱ ናቸው የሚል አቋም አለው። ብዙዎቹ ፍልሰተኞች ከኤርትራና ሱዳን በተለይ ግጭትን ሸሽተው የወጡ ናቸው። የ29 ዓመቱ ተክሊት ሚካኤል ከኤርትራ የመጣ ጥገኝነት ጥያቄ ነው ኮል ሉ አዳይን ሎኑትን ሊታ አክለታሽላ በክሻት ስሊ። በሕጋዊ መንገድ ሥራውን የሚያከናውንበት ዕድል እንደሌለው ነው የሚናገረው። የመኖሪያ ቤት ወይም መጠለያ እንደሌለውና ከዛሬ ነገ ተጠርፌ ተገድጄ እመለሳለሁ የሚል ስጋት እንዳለው ይናገራል። በደቡባዊ ቴላቪቭ የሚኖሩ እስራኤላውያን አፍሪካውያኑ ከመጡ ወዲህ በአካባቢያቸው ወንጀል መበራከቱንና ድህነት መስፋፋቱን ይናገራሉ። ሀገሪቱ ያላትን የአይሁድ ማንነትም ይፈታተናሉ ብለው ያስባሉ። ስደተኞቹን ወይም ፍልሰተኞቹን የተነሱበት ሀገር ካልተቀበላቸው ወደ ሦስተኛ ሀገር ይላካሉ። ከዚህ ቀደም ስትቀበላቸው የነበረችው ዩጋንዳ የተመላሾቹን ደህንነት ማረጋገጥ አልቻልኩም በሚል ተጨማሪ ሰዎችን እንደማትቀበል ተናግራለች። ስለዚህ እስራኤል ሌላ ሦስተኛ ሀገር እየፈለገች ነው። እስራኤላዊ የሰብአዊ መብት ጠበቃ ኤቪዶር ፌልድማን የመንግሥቱ አቋም ሕጋዊ አግባብነት የሌለውና ተቀባይነት የሌለው የሰው ሞራል ችግር ያለበት ነው ባይ ናቸው። አፍሪካውያን ስደተኞችን መሠረታዊ ደህንነታቸውን ወደማያስጠብቁና የኑሮ ዋስትና ወደማይሰጡ ሀገሮቻቸው አስገድዶ መመለስ የዓለም አቀፍ ሕጎችን ይጻረራል ይላሉ ፌልድማን። በተለይ እስራኤል በሁለተኛ ዓለም ጦርነት ወቅት አይሁዳዊ ዜጎቿ በስደት የኖሩባት አገር ከሌሎች አገር በበለጠ ለአፍሪካውያኑ ስደተኞች በጎ አመለካከት ሊኖራት ይገባ ነበር ብለዋል እስራኤላዊው ጠበቃ። ከዚሁ ጋር በተያያዘ በእስራኤል የሚኖሩ አፍሪካውያን ተቃውሟቸውን ለማሰማት በተደጋጋሚ አደባባይ እየወጡ ሰላማዊ ሰልፎች ሲያካሂዱ ነው የቆዩት። በብዙ ሺህ የሚቆጠሩ የሌሎች ሀገራት ስደተኞችና የእስራኤል ዜጎች በሰላማዊ ሰልፎቹ ላይ ተገኝተዋል። በተደጋጋሚ ጩኸታችንን ማሰማታችን የተወሰነ ለውጥ አስገኝቶልናል፣ መፍትሄ እስከምናገኝ እንቀጥላለን በማለት ከስደተኞቹ አንዱ ገልጾልናል። ተከስተ የማነ፣ ዛሬ ሊደረግ ስለታሰበ ሰላማዊ ሰልፍና በጠቅላላ የሚገኙበትን ሁኔታ ለመስታወት አራገው አብራርቶላታል። ወደዛ ትላካላቸው የተባል ነው። እንግዲህ በአጠቃላይ ከስልሳ አመት በታች የሆኑና ሚስት ልጆች የሌላቸው ሁለት እና ሶስት ሰላማዊ ሰልፍ ስላደረግን፣ ያው ህዝብ እያገዘን አሁን እስራኤል እያገዘን ነው ለዚህ ሀገር ችግር የሚያመጡ እነዚህ እያሉ ለህዝቡ ነግሯቸውን አሁን ገብቶአቸው ገባቸው ሰዎቹ እንደገና እኛን እያገዙን ነው። ምንም ባላደረጉ ያለ ጸባያቸው፣ ያለ ስራቸው እንደዚህ ናቸው፣ እንደዚህ ናቸው ብላችሁ አሳምናችሁ አሁን እነዚህ ሰዎች እንደዛ አደለም ላይ ጥቅማቸው ነው ብሎ አሁን ሰልፉ ምንም ምንም እነሱ ናቸው የሚወድጉት፣ እነሱ ናቸው የሚያደርጉት። እኛ እነሱ ጋር ተጨምረን ነው የምንውለው ያለው እነሱ ማለት የእስራኤል ህዝብ ማለት ነው። የእስራኤል ህዝብ በጣም ማመስገን ፈልጋል በዚህ አጋጣሚ ማለት ነው። እና በሚዲያ በቴሌቪዥን በጋዜጣ በምናምን የእኛን ክፉ ክፉ ነገሮችን ብቻ አንዳንድ አንዱ ሰው ሰክሮ ያደረገውን ነገር አንድ ተናዶ ሚስቱን የመጣውን ምናምን እነዚህን እያባዙ ሰዎቹን ሌላ መልካስ ይዘው ነበር። አሁን ገብቷቸዋል እና መሄድ የለባቸውም ወደ ሩዋንዳ ኡጋንዳ መሄድ የለባቸውም፣ ለዚህ ጥገኝነት እንጠይቃለን ብሎ መጥቶ እነዚህ ሰላማዊ ሰዎች ናቸው እና መሄድ የለባቸውም ብሎ ሰልፍ አድርጎ ያው እንግዲህ በቀደም የሰማነው ጠቅላይ ሚኒስትር ያወጣውን መግለጫ እስከሚወጣ አደረጉ። እንደገና ደግሞ ቀለበሰው። አሁን ደግሞ ሰላማዊ ሰልፍ ይደረጋል፣ ይቀጥላል ማለት ነው። የእስራኤል ጠቅላይ ሚኒስትር ምንድን ነበር ያወጡት መግለጫ? እናንተን በምን መልኩ ነበር የሚመለከተው? ከቀይ መስቀል ጋር ተግባብስን አስራ ስድስት ሺህ ወደ ኢታሊ እና ወደ ጀርመን፣ ወደ ካናዳ ይሄዳሉ። የተቀሩ ደግሞ ሀገር የአምስት አመት መኖሪያ ይሰጣቸዋል ያው ብሎ መግለጫ አውጥቶ ከሶስት ሰአት ከአራት ሰአት በኋላ ደግሞ እንደገና አስብበት አለው ቅድም የተናገርኩትም ያስብ- አስብበት አለው ብሎ እንደገና ተናገረ እና ሌላ ሌላ እንትን ሀሳብ አወጣለሁ ሌላ አዲስ ሀሳብ አወጣለሁ እና ተባበሩኝ ብዙኝ ምናምን እያለ ነው። እሱ መግለጫ ከሰጠ በኋላ ሁለቱም ሀገር መግለጫ አውጥተዋል። ሩዋንዳና ጓንዳ እኛ እንደማይቀበሉም ከመጡ ደግሞ ሩዋንዳ ብላለች፣ በመጡበት አውሮፕላን እመልሳቸዋለሁ ብላለች። በደምብ ድሮም ስምምነት አልነበረኝም፣ አሁንንም ስምምነት የለኝም፣ አልቀበልም ብላለች። አሁን ሌላ ሀገር እየፈለገ ነው፣ ሌላ ሌላ ምክንያት እየፈለገ ነው። እንግዲህ ዛሬ ደግሞ የፍርድ ቤት ቀጠሮ ነበራቸው። የመጨረሻ ውሳኔውን ማን ነው ከማን ሀገር ጋር ነው የተስማማው? የተስማማበት ምክንያት ምንድን ነው ለእኛ የተሻለ ነው ወይ እዛ የሚቀበላቸው አለ ወይ ምናምን የሚሉትን የመጨረሻ ሀሳቡን እንዲሰጥ ፍርድ ቤት ጠይቆት ነበር። ለዛሬ ስል ነበር። ያው እንግዲህ ዛሬ ምን እንደሆነ አላወቅንም ያለ ነው። እሺ ዛሬ ደግሞ ሰላማዊ ሰልፍ ለማድረግ በዝግጅት ላይ ትገኛላችሁ። ባለፈው ሳምንትም እንደዚሁ ተደጋጋሚ ሰላማዊ ሰልፎችን አድርጋችኋል። ከሁለት ሳምንት በፊት የነበረው በጣም ደስ የሚል ነበር፣ ብዙ ሰው የወጣበት የነበረው። የዛሬ አራት ቀን ደግሞ የእርሻ ላይም ነበር ሰላማዊ ሰልፍ። የብዛቱ ሰው ሳይሆን በጣቱ ግን በጣም ደስ የሚል እና አስፈላጊ የሆነው ሰላማዊ ሰልፍ ነበር። ያኔም እኛ እንቀጥላለን ጨረሻውን ግቡን እስከምናገኘው ድረስ ማለት ነው ምን ውጤት አገኛ ያገኛችሁ እስከ ዛሬ ባደረጋችኋቸው ተደጋጋሚ ሰላማዊ ሰልፎች ውጤቱ እንግዲህ ያው ቅድም እንዳልኩሽ ነው። የሰዎቹ የ- የእስራኤል ሀገሮች ደግሞ ዜጋዎቹ ስላወቁት አሰራሩ ይሄ አስራ ስድስት ሺህ ወደዛ የሚሄዱን እና እዚህ አገር ወረቀት እንዲሰጡ የተደረጉ በሰላማዊ ሰልፊ ነው። ስለዚህ ለውጥ አግኝታችኋል ማለት ነው። ለውጥ ይገኛል። ለውጥ አግኝተናል፣ ግን በእኛ በእኛ ብቻ ሳይሆን የእስራኤል ዜጎች ስላገዙ እና የእስራኤል ዜጎች ስለያዙ። ስለዚህ ትቀጥላላችሁ አሁንም ሰላማዊ ሰልፍ ማድረጉን ማለት ነው እስከ መጨረሻ እስከ መጨረሻ። በዚህ ወር ብቻ ብዙ ይኖራል። አሁን እሺ ተከስተ፣ በጣም ነው የማመሰግነው። እyaም ዎዳaትiየa ምint ዎdደn ihaን lojeባaት wariqe ባaት haን ከa ኢሸa taማዎt sa masከaraምinsተmasከaram በata patoየaምtaas ገaርም ልiky samaይ መaqaነatkናa እየaምiትtaይ and then i got a young mind እንግዲህ የዛሬው የጋቢና ጉዟችን በዚሁ ወደ መጠናቀቁን ይሄ ነው። አሁን መስታወት ይህን ሙዚቃ ስለጋበዝሽን ዛሬ ዲጄያችን የሆንሽው አንቺ ነሽ፣ እናመሰግናለን። በፌስቡክ አት ቪኦኤ አምሃሪክ ላይ በትዊተርም እንደዚሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድረሱን። ስናስተናግዳቸው ያመሸ ነው እኔ መስታወት አራጋው ና ይህ ኖክ ሰማክ ዘነን ዝግጅታችን በዚሁ ተጠናቋል። ጉዟችሁ የሰመረ ይሁን እያልን በጃሉድ ሙዚቃ እንሰናበት። ለነገው ጉዞ እንገናኝ። sdasitaት የane ነegar የmaikonlaት የmaጠagbaት ymat